አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ መቀሌ ተገኝተው ከክልሉ ኃላፊዎችና ከህብረተሰቡ ጋር ተወያዩ። ጠቅላይ ሚኒስትሩ በውይይቱ ላይ ባሰሙት ንግግር የህዝቡን ጥያቄ ለመመለስ መንግስታቸው ከክልሉ አመራር ጋር አብሮ እንደሚሰራ ቃል ገብተዋል። የትግራይ ህዝብም በሰላምና ልማት ላይ እንዲያተኩር ጥሪ አቅርበዋል። ከዚያ ቀደም ሲል ዶክተር አብይ በከተማዋ በሚገኘው የሰማዕታት ሐውልት ስር ጉንጉን አበባ ኑረዋል። በመቀሌ ከተማ በሚገኘው የሰማዕታት ሐውልት አዳራሽ የተካሄደውን ውይይት የተከታተሉት በመቀሌ ከተማ የግሎባል የጋዜጠኝነት ኮሌጅ ስራ አስኪያጅ አቶ አብረሃ ገብረ አረጋዊ እንደነገሩን ጠቅላይ ሚኒስትሩ በንግግራቸው በይበልጥ የኢትዮጵያን አንድነት አጉልተው አንስተዋል። ከንግግራቸው ውስጥ ትግራይ አካባቢ ለኢትዮጵያ አንድነት፣ ለኢትዮጵያ መፈጠር፣ በኢትዮጵያ መስራት፣ ለኢትዮጵያ አንድነት በከፍተኛ ደረጃ መስዋዕት የተከፈለበት መሆኑ ኢትዮጵያን ሁሉ ትግራይ ላይ ብዙ ታሪክ ሰርቶ የኢትዮጵያን አንድነት የኢትዮጵያን ስልጣኔና የኢትዮጵያን ተደማጭነት እንዲፈጠር ማድረጉን ንግግራችን ላይ ፍታል። እንዲያውም አንዳንድ ለየት ያለው ንግግር ያደረጉት ትግራይ የኢትዮጵያ እትብት መቀበሪያ ናት። ትግራይ የክርስትና ሃይማኖት፣ የሃይማኖት እስልምና ሃይማኖት የመጀመሪያ የተፈጠረበት እና ወደ ኢትዮጵያ የተስፋፋበት የኢትዮጵያውያን ሁሉ አዳራሽ እንደሆነ ተናግረዋል እና የትግራይ ህዝብ በኢህአዲግ ጊዜ ብቻ ሳይሆን ከዛ በፊት በነበረው አስከፊ ስርዓቶችን ኢትዮጵያዊ ማንነትን አጠናክሮ በሌሎች ኢትዮጵያውያን ጋር ሆኖ የታገለና ያታገለ ሕዝብ ለመሆኑ ምንም ጥርጥር የሌለው ስለመሆኑ የህወሀትና የትግራይ ርዕሰ መስተዳደሩ ዶክተር ደብረጽዮን አይነግረኝም ያሉት እኔ ራሴ አውቃለሁ ያሉት፣ በጦርነት ጊዜ ከኤርትራ ጋር ግጭት በነበርበት ጊዜ በአዲ ሀገራይ አዶ አላ የሚባለው አካባቢ ያሉ በምዕራብ ትግራይ እዚ አካባቢ ለአራት አመት እንደተቀመጡ ከህዝቡ ጋር ስለ ኢትዮጵያ አንድነት ብዙ እንደተማሩ አንድ እናትን ጠቅሰው በሰፊው ተናግረዋልና ሰው ስሜት ውስጥ ያስገባ በደስታ ማለት ነው እስከ ማልቀስ ያስደረሰ ከፍተኛ ደስ የሚል ንግግር አድርጓል። በጠቅላይ ሚኒስትሩ ንግግር የተደመሙት አቶ አብርሃ እንደገለጹት ተግባሩን ማየት ነው የቀረን ሲሉ ተናግረዋል። ንግግር አንድ ነገር ነው፣ ተግባር ላይ ነው ነው አሁን የአሁኑ ጠቅላይ ሚኒስትራችን የዶክተር አብይ አህመድ ንግግር በጣም ሳቢ ነው፣ መሳጭ ነው፣ እውቀት ላይ የተመሰረተ ነው። ይሄ መልኩ ደስ ይላል። ይሄ እንዳለ ሆኖ ተግባር ላይ ወደ ተጨባጭ መሸጋገር አለባቸው። ትግራይ አካባቢ እንደሌላው ኢትዮጵያዊ ኢትዮጵያ ብዙ ፕሮጀክት ክሮች አሉ። ከአሁን በፊት በእቅድ የተያዙ የልማት ፕሮጀክቶች ነበሩ። እነዛ ፕሮጀክቶች የታጠፉ ስለሆነ እነዛ ፕሮጀክቶች የሚቀጥሉበት ሁኔታ እንዲቀጥል፣ ሌላ የዲሞክራሲ የሰብአዊ መብት አያያዝ የመንግስት ህዝብን መስማት አለበት በሚለው ላይ ከአሁን በፊት ችግሮች ስለነበሩ እነዚህ ነገሮች ወጣት ናቸውና አዲስ መሪ ናቸውና ወደ ተግባር እንዲያመጡልን በከፍተኛ ተስፋ እየጠበቅን ነው ማለት ነው መቼም አዲስ መሪ በሚመጣበት ጊዜ የቀደመው መሪ ያልሰራውን ለመስራት ነው፣ እሱ የበላሸውን ለማረም ነው። በሌላ በኩል አረና ትግራይ የተባለው ተቃዋሚ ፓርቲ የጠቅላይ ሚኒስትሩ ጉብኝት ማህበረሰቡን ሁሉ ያካተተ አይደለም ሲል ቅሬታውን ገልጿል። በአረና ትግራይ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ጠቅላይ ሚኒስትሩ ዛሬ ጠዋት መቀለ ገብተዋል። መቀለ የመጡበትን ምክንያት መቀለ ነዋሪዎች የሚል ነበረ ይሁን እንጂ የሚሰጡ ካድሬዎች በተለይ የካቢኔ የወረዳ ካቢኔ አባላትና ሌሎች ከፍተኛ ካድሬዎች ሰብስባ ነው የጠበቀችው። ውይይቱ ያው የህዝብን ተሳትፎ ያልነበረበትና ከትግራይ የህወሀ ካድሬዎች ጋር የተካሄደ ነበረ። በአጠቃላይ የጠቅላይ ሚኒስትሩንስ ንግግር እንዴት አገኙት? ንግግሩ ያው ስለ ትግራይ በኢትዮጵያ ታሪክ ያላት ድርሻ የሚያሳይ እና ታሪካዊ ንግግር ነው ለማለት ይቻላል። ያው ታሪኩን ነው ደግሞ የቀረቡት፣ አበራሽ የነበረው ካድሬ ጭብጨባ ገልጸዋል። እኔ ሳየውም ጥሩ ንግግር ነው ያደረጉ ይሁን እንጂ የህብረተሰቡ ጥያቄዎች ሊቀርቡ አልቻሉም። ምክንያቱም ብዙ አልተሳተፈም። በድርጅቱ ተጽፎ የተከፋፈለ ጥያቄዎች ናቸው የቀረቡት እና የህብረተሰቡ ፍላጎትና ጥያቄዎች ያልተንጸባረቀበት በሰራ በአጠቃላይ ህወሀትን ያነጋገሩበት መድረክ ነው ነማ ሰራ እኛም ለመሳተፍ ፈልገን ነበር። የተለያዩ ምሁራን የከተማ ነዋሪዎችም በጠቅላይ ሚኒስትሩ አግኝተው ያላቸው ጥያቄዎች፣ ወደፊት መደረግ ያለባቸው አቅጣጫዎች፣ የህብረተሰቡ ፍላጎቶችና ጥያቄዎችን እንዲመለሱ ተሳ ተደርጎ ነበር ነበር እኛም በትግራይ ያሉ የፖለቲካ እስረኞች በኦሮሚያ ያሉ የትግራይ ተወላጆች እንዲሁም በፖለቲካ ምህዳሩ አስቸኳይ ጊዜ አዋጅም ይነሳ ሌሎች የፍትህ የዲሞክራሲና የድማስ ጥያቄዎች ለማቅረብ ፈልገን ነበር ዶክተር ደብረጽዮስ እያዝልንና እንዲያነጋግረን ፈልገን ነበር ይሁን እንጂ ለእኛ ብዙም ተሳትፎ ስላልተሰጠው